የመራጮች ድምጽ በእንግሊዝኛ መጠሪያው ቮተርስ ቮይስ ይባላል። የተቋቋመው እዚህ ዩናይትድ ስቴትስ በሚኖሩ ትውልደ ኢትዮጵያ ወይም ኢትዮጵያውያን አሜሪካውያን ነው። መራጮች ድምፅ ማሰማት ያለባቸው በምርጫ ወቅት ብቻ ሳይሆን ከምርጫም በኋላ የመረጧቸው ተወካዮቻቸው እንዲሰሟቸው ድምፃቸውን ያለማቋረጥ ማሰማት እንዳለባቸው የቮተር ቮይስ መስራቾች ይናገራሉ። ዋና ዓላማቸው የኢትዮጵያን ወቅታዊ ጉዳዮች እየተከታተሉ በተለይም ከዩናይትድ ስቴትስ በኩል የሚደረጉ የፖሊሲ ጫናዎች፣ ግፊቶች ወይም የመረጃ ክፍተቶች ሲፈጠሩ መራጭ የሆኑ ኢትዮጵያውያን ዜጎች ተወካዮቻቸውን በቀጥታ ማግኘት የሚችሉበትን መድረክ ማመቻቸት እንደሆነም ይገልጻሉ። ላለፉት በርካታ ወራት በአባይ ግድብ ዙሪያ ሲሰሩ የቆዩ ሲሆን አሁን ደግሞ ሰሞኑን በሰሜን ኢትዮጵያ ትግራይ ውስጥ በተፈጠረው ግጭት ዙሪያ በመስራት ላይ እንደሚገኙ ገልጸዋል። የቮተር ቮይስ መስራች ከሆኑት መካከል አንዱ የሆኑትን አቶ አንድነት እምሩን የዛሬ የኢትዮጵያውያን በአሜሪካ እንግዳ አድርገናቸዋል። ደረጀ ደስታ አነጋግሯቸዋል። አቶ አንድነት እምሩ፣ መጀመሪያ ቮተር ቮይስን አጠር አድርገው ያስተዋውቁናል። እግዚአብሔር ይስጥልኝ። እንግዲህ ስለ ድሉ ደረጀ፣ በመጀመሪያ እንግዲህ በዚህ አማካኝነት ለሞቱት፣ ለተጎዱት እና ለተፈናቀሉት ወገኖቻችን እግዚአብሔር ነፍስ ይማርልን ያጽናናልን ለማለት ወዳለሁ። ስለ ድሉም አመሰግናለሁ። ቮተር ቮይስ ባጭሩ አሜሪካ ውስጥ ለሚኖሩ እና ስለ ጉዳይ ነው ብለው ስለሚያስቡበት ጉዳይ የነሱን ተመራጮች ኮንግረስ ውስጥ የሚሰሩትን ቀጥታ ለማግኘት በጣም በቀላሉ መሰረት የተሰራ ሶፍትዌር ነው። ምንድን ነው በቀጥታ ለማግኘት ሲባል? እንዴት ነው የሚገኘው? በምን መንገድ ነው የሚያገኙት? እስኪ አብራሩት እሱ። የኛ ዋናው ዓላማ ብለን የተነሳ ነው፣ እንግዲህ ግባችን ኢትዮጵያዊና ኤርትራውያንን በማቀሳቀስ እና ማደራጀት ለጋራ ጉዳያችን በሚል ጉዳይ ነው እና አሁን በመጀመሪያው እንደጠቀስከው ደረጀ የአባይ ግድብ ጉዳይ ነው ብለን ተነስተን ነበረ። ከዛ አሁን ደግሞ ሳንወድ ሳይሆን በግዳችን ስለዚህ ስለተነሳው ግጭት እና ስለ ግጭቱ የዩናይትድ ስቴትስ ኮንግረስ አባላቶችን ለማስተማር እና ጫና እንዳያመጡብን የጀመርነው ካምፔን ነው። በተጀመረው ዘመቻ ምን አድርጋችኋል? ምንድን ነው የተደረገው? ነገር የተደረገው ነገር ያው መጀመሪያ ተመረጡት ተመራጮች ኦፊሻል የሚሄድ ደብዳቤ ማዘጋጀት ነው። ደብዳቤውን ካዘጋጀን በኋላ በየሶሻል ሚዲያው በየ ድረ ገጾች ማስተላለፍ ነው። ሰው የገባ ይህንን እንዲፈርም ማለት ነው። ይህንን ሲፈርሙ የእያንዳንዱ ሰው ፊርማ ከነ ኢሜል አድራሻቸው ይሄድላቸዋል ማለት ነው። ይህንንም በማድረጋችን እስካሁን ወደ ስድስት ሺህ አምስት መቶ ትውልደ ኢትዮጵያ ኤርትራውያን ኮንግረስ ሜምበሮቻቸውን ኮንታክት ለማድረግ ችለዋል፣ ለመገናኘት ችለዋል። በዚህም አማካኝነት ከመቶ ሀያ ሺህ በላይ ኢሜይል ተልኳል። ወደ አንድ ሺህ የሎካል ኒውስ ፔፐሮች፣ የሎካል ጋዜጣዎች ኮንታክት ተደርገዋል። ቀጥታም ለአሜሪካን ፕሬዚደንት ዶናልድ ትራምፕ እና ለአሜሪካን ቫይስ ፕሬዚደንት ማይክ ፔንስ ስድስት ሺ አምስት መቶ ኢሜል ያው እያንዳንዳቸው ግለሰቦች ኮንታክት አድርገዋል ከዛም በላይ ደግሞ አሜሪካ ውስጥ እንደሚታወቀው መቶ ሴኔተሮች አሉ እነኚህ መቶ ሴኔተሮች እያንዳንዱ እስቴት ሁለት ሁለት ሴኔተር አለው ከመቶዎች ውስጥ ዘጠናዎቹን ስለዚህ ጉዳይ ኮንታክት አድርገናቸዋል ከዛ ደግሞ ከሴኔተርም ዝቅ ብሎ የሃውስ ኦፍ ሬፕሬዘንታቲቭ የሚባለው በአሜሪካ ውስጥ አራት መቶ ሰላሳ አምስት አባላት አሉት። ከአራት መቶ ሰላሳ አምስት አባላቶች ውስጥ ደግሞ ሶስት መቶ አሳሶስቱን በዚህ ጉዳይ ኮንታክት አድርገናል። አሁን እዚህ ጋር የጠቅሷቸው ቁጥሮች አሉ። ድረገጻችሁ ላይ ያሰፈራችሁትን የመረጃ ቋትም ሳይነበረ ነበረ አንድ መቶ አስራ አራት ሺ ነው የሚለው ኢሜሎች እንደተላኩ ነው። ለፕሬዚደንት ትራምፕም ስድስት ሺ ሁለት መቶ ሀምሳ አራት መሆኑን እንደዚሁ ለባይደን ስድስት ሺ ሁለት መቶ ሀያ ሰባት ለካማላ ሀሪስ ሰባት መቶ አምስት ይላል። እንደዚህ በዝርዝር የገለጻቸዋቸው ነገሮች አሉ። ድረገጻችሁ ላይ ማለት ነው። እነሱ የቀደመውንም ነው ወይስ በዚህ በአሁኑ በወቅታዊ ጉዳይ ላይ ብቻ ነው? ይሄ በአሁኑ በወቅታዊ ጉዳይ ላይ ብቻ ነው። የአባይ ግድብ የራሱን የቻለ የአድቮኬሲ ካምፔን ነው። እሱን ደግሞ የእሱም ቁጥሮች አሉን ግን ይሄ ልክ አሁን በአሁኑ ግጭት ከተጀመረ በኋላ በተቀሳቀስ ነው ደረጃ ነው ይህንና ኢሜልላክ ሊላክ እና ኮንታክት ሊደረግ አለው እና አንተ የያዝከው መቶ አስራ አራት ሺህ ካላገኩ በኋላ ወደ መቶ ሀያ ሺ ቁጥሩ ከፍ ብሏል። ለዚህ ነው። ሌላው እዚሁ መረጃ ቋት ላይ የተጠቀሱ ነገሮች አሉ። ለተወካዮች ብቻ ሳይሆን በማህበራዊ ሚዲያዎችን ለምሳሌ በትዊተር መቶ ሰባ ስድስት ለሚዲያ ዘጠኝ መቶ ዘጠና አንድ እንደዚህ የሚል ነገር አለ እዛ ላይ እና ዘመቻችሁ ከተወካዮች ውጭ ማህበራዊ ሚዲያዎችም ላይ መሳተፍ መራጭና ተመራጭን ወይም መራጭን ተወካይ ከማገናኘት ጋር እንዴት ይገናኛል? ይሄ በጣም ጥሩ ደረጃ አንደኛው ግባችንም እሱ ነው። በማህበራዊ ሚዲያ ላይ እየተገኙ ስለ ጉዳዩ ማስረዳ፣ አብዛኞቹ አሜሪካኖቹ ወይንም ተመራጮቹ ስለዚህ ጉዳይ ስራዬ ብለው አቴንሽናቸውን ሰጥተው እንዲማሩ ነው የምንፈልገው። ስለዚህ እነሱን ኮንታክት ካደረገን በኋላ እንደገና ኦፊሳቸው ጋር ሄደን አብሶ ብዙዎቹ ብዙዎቹ አንዳንድ አሁን አብዛኛው አበሻ በሚኖርበት አካባቢ ወደ ቨርጂኒያ ወደ ሜሪላንድ የሚኖሩ አካባቢዎች ብዙ ብዙ ሜሴጅ ስለሚላክባቸው ምን ላደርግ ስለሚሉን፣ ከዛ ደግሞ እነሱን ኮንታክትካከል ማስተማር ስለሚደረገው ነገር በአባይም ጉዳይ ይሁን ሰሞኑን ስለተመለሳውም ስለ ወቅታዊ ነገሮች ይሁን ትክክለኛውን እና ጊዜያዊ የሆነ ነው የሆነውን መግለጫ መስጠትና ማስረዳት ነው የሚደረጋል። ይሄ በሶሻል ሚዲያ የሚደረጋል። ከዛ ደግሞ አልፎ አልፎም ደግሞ በ በጽሁፍና በዙም ሚቲንግ እየጠራን እንገልጽላቸዋለን ማለት ነው። ደብዳቤው ከደረሳቸው በኋላ ተወካዮቹ መልሰው እናንተን የሚያነጋግሩበትም መንገድ አለ ማለት ነው። ትክክል ነው። ያው አሁን እንዳልኩ ለምሳሌ ከመቶዎቹ ሴኔተሮች ውስጥ ዘጠናዎቹ ደርሷቸዋል። ዘጠናዎቹን ኮንታክት ልናረግ ችለናል በዚህ ካምፔን ብያለው። እና አሁን ዘጠናዎቹም ግን እኩል ሰው አይደለም ኮንታክት የሚያደርጋቸው አብዛኛው ኮንሰንትሬትድ በሆነ ምሳሌ ሜሪላንድ እና ቨርጂኒያ ያሉ ሴኔተሮች በጣም በጣም በጣም ብዙ ሜሴጅ ነው የሚደርሳቸው። ስለዚህ ይሄ ነገር ለነሱ በጣም በጣም ብዙ ሰው ኮንሰርድ እንደሆነ ስለሚያዩ ምን ላድርግ ስለሚሉ ሜሪላንድ እና ቨርጂኒያ የሚኖሩትን ሰዎች በእነሱ ግለሰብ አማካኝነት እና በእነሱ መሪነት አማካኝነት ደግሞ ስብሰባ ይጠራል ከእነሱ ኦፊስ ጋር ብቻ። እና ብዙዎቹ የፖሊሲ ኤድ አላቸው፣ የፎረን ፖሊሲ ኤድ እና የራሳቸው ቺፍ ኦፍ ስታፍ አላቸው እና እያንዳንዳቸው እዚህ ስብሰባ ላይ ከኛ ጋር ስብሰባ ያደርጉና ከእያንዳንዳቸው ግለሰቦች ጋር ስለዚህ ጉዳይ ላይ የበለጠ ደግሞ ማብራሪያ ይሰጥበታል ማለት ነው። ምንድን ነው የምትነግሯቸው? እስቲ ከደብዳቤው እንጀምር። ደብዳቤው ምንድን ነው የሚለው? ለምሳሌ አንድ ምሳሌ ሊጠቅሱልኝ ምን ምን ጉዳዮች ላይ ቢያንስ ነጥብ ነጥቦቹን ሊነግሩኝ ይችላሉ? ደብዳቤው አራት አንኳር አንኳር የሆነ ነገር ነው የሚያሳየው። በመጀመሪያ ኢትዮጵያ ውስጥ እየሆነ ስላለው ጉዳይ ይናገራል። ኢትዮጵያ ውስጥ የሆነ ያለው የሎው ኢንፎርስመንት ኦፐሬሽን ሕግ ማስከበር ጉዳይ ነው እንጂ ጦርነት አይደለም ብሎ ለማስረዳት አንዳንድ ቦታዎች ሲቪል ዋር ነው የእርስ በራስ ጦር ነው እየተባለ ይወራል። ስለዚህ አንደኛ እሱን በማስተካከልና ትክክለኛ የሆነውን ነገር መግለጽ ነው። ሁለተኛ ደግሞ አሸባሪ ሲባል ለምንድን ነው ቴሮሪስት የተባለውና እነማጣሪ የሆነውን በትክክለኛ መግለጽ ነው። ሶስተኛ ደግሞ የገንዘብም ይሁን የሎጅስቲካል ሰፖርት ይሁን በትክክለኛው በኩል የኢትዮጵያ መንግስት አስፈላጊውን ነገር አሸባሪውን ቡድን አስወጥቶ እንዲያስወግድ እንዲደረግ እርዳታ መጠየቅ ነው። አራተኛው ደግሞ ይሄ አሸባሪ ቡድን ወደ አሜሪካ መጥቶ ጥገኝነት እንዳይጠየቅ ወይንም አሜሪካ ውስጥ ያስገባውን ሀብት እንዳይጠቀምበት ማድረግ ነው። ምን መልስ፣ ምን ተስፋ አግኝታችኋል? እስካሁን በተለይ ከተወካዮቹ በኩል እስካሁን እንግዲህ ውጤቱን ለማየት ትንሽ ይከብዳል። ግን አሁን እንደሰማኸው የአውሮፓን ዩኒየን አሁን ለምሳሌ ትልቅ ደብዳቤ አውጥቷል የኢትዮጵያን መንግስት የሚቃወም። በእኛ በኩል ስታየው ደግሞ ወደ አሜሪካ ውስጥ እንደሱ አይነት ደረጃ አልተካሄደም። ስለዚህ እንደኛ አስተያየት ይሄ ነገር ትንሽ ሚና እየተጫወተ ነው። በሌላ በኩል ደግሞ ውጤት ብለ ስታየው አሁን ብዙዎቻችን እያንዳንዱ ግለሰብ ይሄንን ካምፔን የፈረመ መልስ እያገኘ ነው ሰምቻለው። ወይ አሁን ልክ በራሴ እንደ ግለሰብ ይሄንን ማ ሳጠመኝት አስገባ የእኔ ሴኔተሮች ሁለቱን ኮንታክት አርገውኝ ሰምቻለው። ስለዚህ ጉዳይ እያጠናው ነው፣ እንዳረግልህ የምትፈልገው ነገር ሌላ ካለ በዚህ ስልክ ደውልልኝ ብለዋል። እና እንደዚህ በዚህ አይነት ውጤትም፣ በደብዳቤ አማካኝነት፣ በስልክም አንዳንዶቻችን፣ በቴክስት ሪስፖንድ እያረገኝ እያገኝ ነው። በኢሜይልም ቶሎ ሪስፖንድ እያደረግን ነው። አንዳንዶቻችን ደግሞ እንደዚህ ብዙ ሜሴጅ የገባባቸው ሴኔተሮች እና ኮንግረስ አባሎች ደግሞ ይኸው ስብሰባ ሁሉ ላይ እየጠሩ ነው ስለዚህ ስብሰባ እየተካሄደ ነው። ስለዚህ ጉዳይ ላይ የበለጠ ማወቅ እንፈልጋለን። አብሶ በአሜሪካ ውስጥ እንግዲህ በሴኔት እና በኮንግረስ በሀውስ ኦፍ ሬፕሬዘንታቲቭ ሁለት ትልልቅ ኮሚቴዎች አሉ። አንደኛው የዩናይትድ ስቴትስ ፎሬን ሪሌሽንስ ኮሚቴ ፣ ይሄ በዩናይትድ ስቴትስ የውጭ ግንኙነት ኮሚቴ እሺ ሁለተኛው ምንድን ነው? ሁለተኛው ደግሞ ኮሚቴ ኦን ፎሬን አፌርስ ይባላል። ይሄ ደግሞ በሀውስ ኦፍ ሬፕሬዘንታቲቭ የሚመራ ነው። ሁለቱም ኮሚቴዎችም ኮንታክት አድርገናል በዚህ ጉዳይ ላይ እና ዋናው ግባችን የምንለው ለእነሱ ትክክለኛውን ኢንፎርሜሽን አግኝተው በቂ ኢንፎርሜሽን እንዲይዙ እና ከኛ የሚቃወምና በዚህ ጉዳይ ላይ ትክክለኛውን ኢንፎርሜሽን አግኝተው ፖለሲ ሲሰሩ እንዳይሳሳቱ የሚያደርግ ኢንፎርሜሽን ማቅረብ ነው ለእነሱ። ዴታው ላይ መቶ ሀያ ሺ ደርሷል ብለውኛል። ይሄ መቶ ሀያ ሺ ነው የሚቆጠረው? እንዴት ነው አቆጣጠሩ? አቆጣጠሩ እንግዲህ ይለያል። አደላ አሁን እኔ በግለሰብ በግለሰብ አማካኝነት ልክ ያለው ይሄንን ብያለው። አደለ አሁን ልክ እኔ ይሄንን ቦተቦች ካምፔን ላይ ገብቼ ስልክ እኔ ካሊፎርኒያ ሬዚደንት ነኝ። የእኔ ተወካዮች ሁለት ሴኔተሮች አሉ። ከዛ ደግሞ የሀውስ ኦፍ ሬፕሬዘንቲቭ አንድ አለኝ ዶክተር አሚቤራ የሚባል ከዛ ደግሞ የፎረን ሪሌሽንስ ኮሚቴ መንበሮች የሴኔቱ በሙሉ ወደ ሀያ አምስት አሉ። ሀያ አምስቱም ጋር ይሄዳል። የኮሚቴ ኦን ፎሬን አፌርስ የሃውስ ኦፍ ሪፕሬዘንታቲቭ ጋር አለ። እነሱ ደግሞ ወደ አስራ አምስት ናቸው። እነሱ ጋር በሙሉ ይሄዳል። የትሬዥሪ ሴክሬታሪው ጋር ይሄዳል። የሴክሬታሪ ስቴት ማይክ ፓምፔዮ ጋር ይሄዳል። ሎካል ኒውስ ፔፐር እኔ የምኖርበት ከተማ ውስጥ ጋዜጠኛ አታሚዎች አሉ የሚባሉት ጋር ይሄዳል። ስለዚህ በአንድ ግለሰብ አማካኝነት ብቻ ብዙ ኢሜል ጀነሬት ይደረግና ኮንታክት ይደረጋል ማለት ነው እንጂ ግን ከአንድ ግለሰብ ይሄድ አይደለም። መቶ ሀያ ሺ ከስድስት ሺህ አምስት መቶ ሰዎች የመነጨ ነው ማለት ነው። ስድስት ሺህ ሰዎች መቶ ሀያ ሺህ ሰዎች ጋር ሊደርሱ ይችላሉ ነው የሚሉ፣ በጣም ትክክል ነው። ለዚህ ነው ይሄኛውም በሶፍትዌር የተደገፈ ብለንና በአጭር ጊዜ ብዙ ሰው ሪች ሊያደርግ ይችላል ብለን ሽ የምናደርገው። አንድ ሰው መጥቶ ምንድን ነው የሚያደረገው፣ ለምሳሌ ወደ እናንተ ወይም ቮተር ቮይስ ወዳዘጋጀው ድረገጽ ላይ መጥቶ ምንድን ነው የሚያደርገው? በጣም ቀላል ነው። አንድም ደቂቃ የሚፈጅ ነገር አይደለም። ግለሰቡ ብዙ ጊዜ ድረገጹ ሲሄድ ኦሬዲ ይሄን አምኖ በ የመጣ ነው። እንዲረዳ ከፈለገ የበለጠ ለምንድን ነው ይህንን የሚፈርመው የሚል ከሆነ አዘጋጅተናል ለግለሰቡ የሚያየው ማለት ነው። ሀገር ውስጥ ስለሆኑ ጉዳዮች ለምንድን ነው ይህንን የህግ ማስከበር ካምፔን የኢትዮጵያ መንግስት የከፈተው የሚለውን ስለሱ የሚያስረዱ ዶኪመንቶች አሉ። አለበለዚያ ግን ቀጥታ ስሙን የሚያስፈልገው ማለት ነው ሙሉ ስሙን ያስገባል። የሚኖርበትን አድራሻ ያስገባል። ስልክ ቁጥሩንና ኢሜይል አድራሻውን ያስገባል። ይሄም ስምና ስልክ ቁጥር እና አድራሻ የሚያስፈልገው ሶፍትዌሩ በአድራሻው አማካኝነት ነው የዚህ ግለሰብ የምክር ቤት ተወካዮች ወይንም የኮንግረስ አባላቶች እነማን ናቸው ብሎ አይደንቲፋይ የሚያደርገው። ከዛ በአድራሻው አማካኝነትም ነው ሎካል ጋዜጣዎች እነማን ናቸው ከዚህ ግለሰብ ነዋሪ አካባቢ ያሉት የሚለው። ስለዚህ ኢንፎርሜሽን ያው አድራሻዎቹ ግዴታ መግባት አለባቸው፣ ስልክ ቁጥሩና ደግሞ የኢሜል አድራሻው አንዳንድ ኮንግረስ አባላቶች ከደረሳቸው በኋላ ሪስፖንድ ማድረግ ይፈልጋሉ። ስለዚህ ሪስፖንስ እንዲፈጥሩ ነው ይሄ ኢንፎርሜሽን የሚያስፈልገው። ከዛ ያው ዋናው አንድ ሃይላይት ማድረግ የምንፈልገው ነገር ደግሞ ይሄ ኢንፎርሜሽን ፕራይቬሲ ነው እና ሴኪዩር የሆነ ቦታ ነው ሎኬት የሚያደርገው። ማንም አክሰስ የለውም ማለት ነው። አቶ አንድነት እምሩን ከቮተር ወይስ በጣም አመሰግናለሁ። ለአሜሪካ ድምፅ ደረጀ ደስታ ነኝ። መልካም ጊዜ